በሶማሊያ በጋዜጠኞች ላይ የሚደርሰው ጥቃት እየጨመረ መሆኑ ተዘገበ። የሰው ህይወት የሚቀጥፉ ተቃውሞዎች፣ ጠንካራ ድርቅና የምርጫ ውዝግቦች ባሉባት ሶማሊያ በአገሪቱ የሚገኙ የመገናኛ ብዙኃን ለጥቃት ተጋልጠዋል ነው የሚለው የአሜሪካ ድምጹ ሞሐመድ ዳይሴን ከሞቃዲሾ ባጠናቀረው ዘገባ። የመገናኛ ብዙኃን ተቋማትን ጠቅሶ እንዳጠናቀረው በሶማሊያ ጋዜጠኞች ላይ የሚፈጸመው በዘፈቀደ መታሰር፣ ዛቻና ድብደባ እየጨመረ ነው ይላል። ሰራነት የምታቀርብልን። በዘፈቀደ እየያዙ ማሰር፣ ማስፈራራት፣ ማንገላታት የሶማሊላንድ ጋዜጠኞች እየበራታባቸው ያለ ጥቃትና መከራ መገለጫዎች መሆናቸውን የመገናኛ ብዙኃን ማህበራት እየተናገሩ ናቸው። ምርጫው ሊዘገይ ይችላል በሚል ሰበብ ተገንጣይቱ ሶማሊላንድ ዋና ከተማ ሀርጌሳ ውስጥ የተነሳን ሁከት የቀላቀለ ተቃውሞ ሲዘግቡ የነበሩት አብዲናስር ኑርና አህመድ ዛኪ ሙሐመድ የሚባሉ የሆሪያል 24 ቴሌቪዥን ጋዜጠኞች ከሁለት ሳምንት በፊት በፖሊስ ተይዘዋል። ፖሊስ ጋዜጠኞቹን መጀመሪያ ወደ ወንጀል ምርመራ ክፍል ወስዷቸው የነበረ ቢሆንም በኋላ ግን ባለፈው ሰኞ ነሐሴ ዘጠኝ ወደ ማንዴራ እስር ቤት አዛውሯቸዋል። ትናንት ረቡዕ መለቀቃቸውን ከቪኦኤ ጋር በስልክ የተነጋገሩት ሀርጌሳ የሚገኙ ጋዜጠኞች አመልክተዋል። በጋዜጠኞች ላይ የሚካሄዱት ጥሰቶች ወከባዎችን እየተከታተለ የሚዘግበው የሶማሌ ጋዜጠኞች ሕብረት የሚባለው ተቋም እንዳለው ፖሊስና የደህንነት ተቋሙ በመገናኛ ብዙኃን ላይ በተደጋጋሚ ጥቃቶችን ቢያደርሱም በዛው ጊዜ ለሚፈጽሟቸው ረገጣዎች ሲጠየቁ አይስተዋልም። ጋዜጠኞቹ ላይ ጥቃት እየደረሰ ያለው ብሔራዊ ቀልብን በሚጠሩ ጉዳዮች ላይ እንዳይዘግቡ ለማድረግ ወይም ለማፈን ነው ሲሉ የህብረቱ ዋና ጸሐፊ አብደሌ አህመድ ሙሚን ለቪኦኤ ተናግረዋል። ብዙ ጊዜ በሙስና በሰብአዊ መብት ጥሰቶች እና ሌሎችም ጥፋቶች ላይ የሚዘግቡ መገናኛ ብዙሃን የተደጋጋሚ ጥቃቶች ኢላማዎች መደረጋቸውንና ስራዎቻቸውን መስተጓጎላቸው አብደሌ አመልክተዋል። በጋዜጠኞች ላይ የሚፈጸሙት ጥቃቶች እንዲሁም እስራትና በሚዲያ ተቋማቱ ላይ የሚፈጸሙት ወረራዎች እየጨመሩ መጥቷል። የዚህ ምክንያቱ ሶማሌላንድ ብዙ ቀውሶች ውስጥ መግባቷ ሲሆን አንደኛው ድርቁ ያስከተለው ሰብአዊ ጉዳትና መንግስት ምላሽ መስጠት አለመቻሉ ሁለተኛው የምርጫ ውዝግብና ሌላኛው ቀነ ገደብ የፊታችን ህዳር የሚያልቅ መሆኑ ናቸው። ለዚህ ነው ባለሥልጣናቱ ወቀሳና ትችት አዘል ድምፆች እንዳይሰሙ ጋዜጠኞች ላይ ወከባ የከፈቱት። ፌዴራል ፖሊስ አስተያየት እንዲሰጥ ከቪኦኤ ለቀረበለት ጥያቄ መልስ አልሰጠም። ይሁን እንጂ ሞቅድሾ ውስጥ አንድ ጋዜጠኛ ላይ ጥቃት አድርሰዋል የተባለ አባሉን በቁጥጥር ስር መዋሉን አንድ የፖሊስ ቃል አቀባይ ባለፈው ሐምሌ ሰጥተውት በነበረ መግለጫ ላይ ተናግረዋል። ማንኛውም የጋዜጠኞች ስራ እንደ ወንጀል ሊታይ እንደማይገባው ያሳሰቡት የጋዜጠኞች ደህንነት ተሟጋቾቹ ዓለም አቀፍ ቡድን ወይም ሲፒጄ የሰሐራ በስተ ደቡብ አፍሪካ ተጠሪ ሙጠኪ ሙሞ ጋዜጠኞች የተቃውሞ ሰልፎችን ጨምሮ ማንኛውንም የህዝብ ጉዳዮች መዘገብ እንደሚጠበቅባቸው አመልክተዋል። በመገናኛ ብዙሀን ላይ እየበረታ በሚያሳይ ሁኔታ ቢቢሲ መታገዱን ጨምሮ በፕሬስ ላይ የሚካሄዱ የጥቃት አድራጎቶች ሁሉ ሲፒጄን አብዝተው እንደሚያሳስቡት ተጠሪው ገልጸዋል። የእነዚህ የማዋከብ አድራጎቶች ተዛማች ትርጉም ለሰፊው የመገናኛ ብዙሐን ማህበረሰብ የፍርሃት መልእክት ማስተላለፍ ነው። እነዚህ ጥሰቶች ጋዜጠኞች እውነትን ከመናገር ነጻነትና ሕይወታቸውን አደጋ ላይ ከመጣል ይልቅ ራሳቸውን ሳንሱር እንዲያደርጉ የሚያስገድዳቸው ድባብ ለመፍጠር የሚካሄዱ ናቸው። በእንዲህ አይነቱ ሁኔታ ውስጥ ግን ይበልጥ የሚጎዳው ነቃሽ መረጃዎችን ከተለያዩ ምንጮች ሳያገኝ የሚቀረው መንግሥት ራሱ ነው። ታዋቂው የሰብአዊ መብት ተሟጋች አሕመድ የሱፍ ሁሴን ጋዜጠኞች ከጥቃት ሊጠብቅ የሚገባው ለመገናኛ ብዙሃኑና ለጋዜጠኞች ልዩ ትርጉም ያለው የፕሬስ ሕግ ረቂቅ የሚገባው ቦታ ስላልተሰጠው ጸድቆ ሕግ እንዳይሆን እንኳን ለእንደ ራሴዎቹ አልተላከም። ጋዜጠኞቹ ዋና ከተማይቱ መቅዱሾ ውስጥም ወከባና ጥቃቶች የሚፈጸምባቸው መሆኑንና ባለፈው እሁድ እንኳን የአይን እማኞች ከፖሊስ ተተኮሰ ባሉት ጥይት የተመታ ቪዲዮ ሲቀርጽ የነበረው የኤም 24 ቴሌቪዥን ጋዜጠኛ አጣዳፊ ቀዶ ሕክምና ተደርጎለታል። ጉዳት የደረሰበት አህመድ ኑር በሀያት ሆቴል ባለፈው ሳምንት የተፈጸመውን ጥቃት በመዘገብ ላይ ነበር። ሶማሊያ በዓለም ለጋዜጠኞች እጅግ አደገኛ ከሚባሉ ብዙ ጋዜጠኞች ከሚገደልባቸው ሀገሮች አንዷ ስትሆን ባለፈው 12 ዓመት ውስጥ 50 ጋዜጠኞች እንደተገደሉባት አርኤስኤፍ በሚል የስሙ ምህጻር የሚታወቀው ድንበር የለሽ ሪፖርተሮች የሚባለው ዓለም አቀፍ ቡድን በቅርቡ ባወጣው ዘገባ አስታውቋል። በአፍሪካ ለጋዜጠኞች በአደገኛነት ሶማሊያን የሚተካከል የለም ብለዋል አርኤስኤፍ